የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት የህልውና ዘመቻ የጋራ ግብረ ኃይል ማቋቋሙን አስታወቀ። የዘመቻ ግብረ ኃይሉ በአዲስ አበባ ከተማ እስከ ወረዳ ድረስ የተዘረጋ መዋቅር እንዳለውም አስታውቋል። ጦርነቱን በገንዘብ ለመደገፍ እንዳቀዱም ገልጠዋል። መለስካቸው አማ ተከታትሎታል። የህልውና ዘመቻ ግብረ ኃይሉ ዛሬ ይፋ ባደረገው መግለጫ ከዋናው ግብረ ኃይል ስር የተለያዩ ኮሚቴዎችን አዋቅሮ በአጭር ጊዜ ውስጥ የሚተገበር መርሃ ግብር መንደፍ ይናገራል። በመላ ከተማዋ የሚገኙ ወረዳዎችም የሀብት አሰባሳቢ፣ የደህንነትና የጸጥታ፣ የአደረጃጀት፣ የህዝብ ግንኙነትና ቅስቀሳ እንዲሁም የሰው ኃይል ምልመላና ሥልጠና ኮሚቴዎችን አዋቅሮ ወደ ሥራ መግባቱን አስታውቀዋል። አክሎም የከተማዋ ነዋሪ ሕዝብ ከዕለት ጉርሱ በመቀነስ ለሕልውና ዘመቻው ባለመታከት የበኩሉን ድጋፍ እንዲሰጥ ጥሪ አቅርበዋል። የብልጽግና ፓርቲ አባልና የጋራ ምክር ቤቱ ጸሐፊ አቶ ኤፍሬም አሰፋ ግብረ ኃይሉ ቅድሚያ የሰጣቸውን ተግባራት እንዲ ሲሉ ገልጸዋል። በዋነኛነት የዚህ ጦርነት ትልቁ ችግር የፕሮፓጋንዳ ነው። ስለዚህ በተሳሳተ መንገድ ህዝቡ ደጋፊዎቻችን፣ አባሎቻችን እንዲደርሳቸው በማድረግ ህዝብ እንዲረበሽ እየተደረገ ነው ያለው። ስለዚህ ይሄንን የሚከላከል ስራ እንሰራለን። የፕሮፓጋንዳ ስራው ላይም መረጃ ለህብረተሰቡ በማድረስ እንደዚሁም ደግሞ ትክክለኛ መረጃ ወደ ህብረተሰቡ እንዲደርስ በማድረግ የበኩላችንን ሚና መጫወት አለብን ብለን እየሰራን ያለን። ሌላው ጦርነቱ ሀብት ይፈልጋል። የሀብት ማሰባሰብ ስራም እንሰራለን። ቢያንስ በተፎካካሪ ፓርቲው እስከ ሃምሳ ሚሊዮን ብር የሚደርስ በአይነትም በቁስም እንደዚሁም ደግሞ በገንዘብ ከአባሎቻችን ከየፓርቲያችን ከደጋፊዎቻችን እና ከከተማው ህዝብ አሰባስበን በገንዘብም ይህንን ጦርነት የምንደግፍበትን ሁኔታ እንፈጥራለን። የግብረ ኃይሉን አደረጃጀትና ከመንግስት አካላት ጋር ይኖራል የተባለውን የቅንጅት አሰራር ደግሞ የግብረ ኃይሉ የህዝብ ግንኙነት ኃላፊና የዜማ አመራር አባል አቶ አበብ አካሉ አብራርተዋል። እስከ ወረዳ ያለው መዋቅር እየዘረጋን ነው። እስከ ወረዳ ያለው ልዩ ግብረ ኃይል ከየፓርቲዎች የተወጣጡ የሰው ኃይል አሰባስበው ይዘው ይህን ስራ እየሰሩ ነው ያሉትና መረጃም እንደልብ ያደርሱናል። ተገቢውን ስራም ከጸጥታ ኃይሎች ጋር እየሰሩ ነው። ይህንን የተቀናጀ እንዲሆን በጣም በተበታተነ መልኩ የሚሆን ከሆነ አደጋው የከፋ ነው የሚሆነው። በተቀናጀ መልኩ እንዲሆን ያደረግነውእና ይሄ እየሄድንበት ያለ ነው። በጣም ጊዜ የሚሰጥ አይደለም። ምንም ጥርጥር የለውም። እያንዳንዷ ደቂቃና ሰዓት ምን ያክል ዋጋ እያስከፈለችን እንደሆን እያየን ነው። ትላንትና ጭና ደሴ ጭፍራ ነበረ የእርዳታ እንትንም የሚደርሰው ዛሬ ግን አጠገባችን እየመጣ ነው። ይሄንን ለመከላከል መንግስትን አንኳኩተን በየጊዜው እየጠየቅን ነው። አሁንም በዚህ በጋራ ምክር ቤቱ ወይም ባዋቀር ነው ልዩ ግብረ ኃይል ወደ መንግስት እየቀረብን ስለሆነ ያለውን ነገር ሁሉ አብሮ ከእኛ ጋር ተባብሮ እንዲሠራ የሀሳብ ልዩነት ሳይሆን ዛሬ የአገር ጉዳይ ያገባናል የምንል ሰዎች በጋራ ከመንግስት ጋር እየሰራ ነው። መንግሥት የሚያስፈልገውንም እገዛ እያደረግን ነው። እሱም የተኛበትን ያንቀላፋበትን ቦታ እያንኳኳን እንዲነቃ እያስገደድ ነው ያለውና ይሄንን ማየት ተገቢ ነው የሚ ምክንያቱም አሁን የኢትዮጵያ ችግር እንዲህ እንድንሰባሰብ አስገድዱናል። በመጨረሻም የአዲስ አበባ የህሉና ዘመቻ አስተዋዋሪ ግብረ ኃይል መግለጫ ከጥቂት ቀናት በፊት በውጭ አካላት የፌዴራል ኃይሎች በሚል አጠራር ተሰባስበዋል ያላቸውን ኃይሎችም አውግዘዋል። የአዲስ አበባ ከተማ ተፎካካሪ ፓርቲዎች ምክር ቤት ከኢትዮጵያ ተፎካካሪ ፓርቲዎች የጋራ ምክር ቤት የተለየ አቋም እንደሌለውም የአመራር አባላቱ ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ